በሙስና ወንጀል ተጠርጥረው ባህር ዳር ውስጥ እስር ቤት የሚገኙት የአቶ በረከት ስምኦንን እና የአቶ ታደሰ ካሳን ጉዳይ የያዘው የስነ ምግባር ጸረ ሙስና ኮሚሽን አቃቤ ሕግ ቡድን የማጣራት ስራውን እንዳጠናቀቀ ገለጠ። ችሎቱም የምርመራ መዝገቡን እንደዘጋ አስታወቀ። ይህ የተገለጠው ዛሬ ሁለቱ ተጠርጣሪዎች ፍርድ ቤት ለሰባተኛ ጊዜ በቀረቡበት ወቅት ነው። አስቴር ምስጋናው ዘገባ አላት። ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው በህግ ጥላ ስር የሚገኙት አቶ በረከት ስምኦንና አቶ ታደሰ ካሳ ለሰባተኛ ጊዜ ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀርበዋል። የስነ ምግባርና ጸረ ሙስና ኮሚሽን አቃቢ ህግ የምርመራ ቡድን የማጣራት ስራይን አጠናቀቅ ያለሁ በማለቱ ነው። ዛሬ የምርመራ መዝገቡን መዝጋት የቻልኩት ነው ያለው ችሎቱ። ተጠርጣሪዎቹ በበኩላቸው የኮሚሽኑ አቃቢ ህግ የምርመራ ጊዜውን አጠናቆ የክስመ መስርቻ ጊዜ እንዳያራዝም ጠይቀዋል። አቶ በረከት ዛሬ ለችሎቱ ያቀረቡት ቅሬታ ቢኖር አሁንም የደቡብ ወከባና ስድብ እንዳልቀርና በዚህም የክልሉ መንግስት ህገ መንግስታዊ መብታቸውን እንዲያስከብርላቸው ለችሎቱ አሳስበዋል። ቀደም ሲል የሚከራከርላቸው ጠበቃ ያቆሙ ሲሆን ጠበቃው በደረሰበት ዛቻና እንግርግሪያ ምክንያት ቀርቦ ሊከራከርላቸው አለመቻሉን ነው የተናገሩት። አቶ ታደሰ ካሳ በበኩላቸው በእኛና በቤተሰቦቻችን ላይ ከፍተኛ የሆነ ጫና እየደረሰብን በመሆኑ ጉዳያችን ከባህር ዳር ውጭ ባሉ ፍርድ ቤቶች ይታይልን ሲሉ ችሎቱን ጠይቀዋል። መርማሪ ቡድኑ በበኩሉ ከዳሸን ቢራ አክሲዮን ማህበር ሽያጭ ጋር በተያያዘ 635 ሰነድ እና 35 የባለሙያ አስተያየት ተሰብስቧል። ይህንን አደራጅቶ ለማቅረብ በቂ ጊዜ ጠይቋል። ግራ ቀኙም ክርክር ያደመጠው ችሎትም የተጠርጣሪዎች ደህንነት እንዲጠበቅ ትዕዛዝ መስጠቱን ከዚህ በፊት አስታውሶ ዳዩ ከባህር ዳር ውጭ ይታይ ለሚለው ቅሬታም በቀጣይ የሚታይ ይሆናል ብሏል። መርማሪ ቡድኑ ለክስ መመስረቻ የሚሆን የሰነድና የሰው ማስረጃ አሰባስብ ጨርሻለሁ በማለቱ መዝገቡ ተዘግቷል። አቃቢ ህግ በ15 ቀናት ጊዜ ውስጥ ሰነድን መርምሮ ክስ መመስረት እንደሚችል ጠቁሟል። ችሎቱ ተጠርጣሪዎቹም ህገ መንግስታዊ መብታቸውን ተጠቅመው ዋስትና መብት መጠየቅ እንደሚችሉ ችሎቱ ለተ ጠርጣሪዎቹ ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።